መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ሃያ ስምንት ዳዊትም የእስራኤልን አለቆች ሁሉ የነገዶችንም አለቆች ንጉሡንም በክፍል የሚያገለግሉትን የጭፍሮች አለቆች ሻለቆችንም የመቶ አለቆችንም በንጉሥና በልጆቹ ሀብትና ግዛት ላይ የተሾሙትን ጃንደረቦችንም ጽኑዓን ኃያላኑንም ሁሉ ወደ ኢየሩሳሌም ሰበሰበ። ንጉሡም ዳዊት በእግሩ ቆሞ እንዲህ አለ። ወንድሞቼና ሕዝቤ ሆይ ስሙኝ። ለእግዚአብሔር ለቃል ኪዳኑ ታቦትና ለአምላካችን እግር ማረፊያ የዕረፍት ቤት ለመሥራት እኔ በልቤ አስቤአለሁ፣ ለሥራም የሚያስፈልገውን አዘጋጅቻለሁ። እግዚአብሔር ግን የሰልፍ ሰው ነህና ደምም አፍስሰሃልና ለስሜ ቤት አትሠራም ብሎኛል። ነገር ግን የእስራኤል አምላክ እግዚአብሔር በእስራኤል ላይ የዘላለም ንጉሥ እሆን ዘንድ ከአባቴ ቤት ሁሉ መርጦኛል። ይሁዳንም አለቃ ይሆን ዘንድ መርጦታል። ከይሁዳም ቤት የአባቴን ቤት መርጦአል። ከአባቴም ልጆች መካከል በእስራኤል ሁሉ ላይ ያነግሠኝ ዘንድ ሊመርጠኝ ወደደ። እግዚአብሔርም ብዙ ልጆች ሰጥቶኛልና ከልጆቼ ሁሉ በእግዚአብሔር መንግሥት ዙፋን ላይ ተቀምጦ በእስራኤል ላይ ይነግሥ ዘንድ ልጄን ሰለሞንን መርጦታል። እርሱም ልጅ ይሆነኝ ዘንድ መርጨዋለሁና እኔም አባት ሆነዋለውና። ልጅህ ሰለሞን ቤቴንና አደባባዮቼን ይሠራል ትእዛዜንና ፍርዴንም በማድረግ እንደ ዛሬው ቢጸና መንግሥቱን ለዘላለም አጸናዋለሁ አለኝ። አሁንም የእግዚአብሔር ጉባኤ እስራኤል ሁሉ እያዩ አምላካችንም እየሰማ ይህችንም መልካሚቱን ምድር ትወርሱ ዘንድ ለልጆቻችሁም ለዘላለም ታወርሱአት ዘንድ የአምላካችሁን የእግዚአብሔርን ትእዛዝ ሁሉ ጠብቁ ፈልጉም። አንተም ልጄ ሰለሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም አሳብ ሁሉ ያውቃልና፣ የአባትህን አምላክ እወቅ፣ በፍጹም ልብና በነፍስህ ፈቃድም አምልከው። ብትፈልገውም ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል። አሁንም እነሆ እግዚአብሔር ለመቅደስ የሚሆን ቤትን ትሠራ ዘንድ መርጦሃልና ጠንክረህ ፈጽመው። ዳዊትም ለመቅደሱ ወለል፣ ለቤቱም ለቤተ መዛግብቱም ለደርቡና ለውስጡም ጓዳዎች ለስርየቱም መክደኛ መቀመጫ ምሳሌውን ለልጁ ለሰለሞን ሰጠው። ደግሞም ለእስራኤል ቤት አደባባዮችና በዙሪያው ለሚሆኑ ጓዳዎች ለእግዚአብሔርም ቤት ለሚሆኑ ቤተ መዛግብት ለንዋየ ቅዱሳቱም ለሚሆን ቤተ መዛግብት በመንፈሱ ላሰበው ሁሉ ምሳሌን ሰጠው። የካህናቱንና የሌዋውያኑንም ክፍላቸውን በእግዚአብሔርም ቤት ለሚያገለግሉበት ሥራ ሁሉ አስታወቀው። በእግዚአብሔርም ቤት ለሚያገለግሉበት ዕቃ ሁሉ ለአገልግሎት ሁሉ ለሚሆነውም ለወርቅ ዕቃ ወርቁን በሚዛን ሰጠው። ለአገልግሎት ሁሉ ለሚሆነውም ለብር ዕቃ ሁሉ ብሩን በሚዛን ሰጠው። ለወርቁም መቅረዞችና ለቀንዲሎችም ወርቁን በየመቅረዙና በየቀንዲሉ በሚዛን ሰጠው። ለብሩም መቅረዞች እንደ መቅረዙ ሁሉ ሥራ ብሩን በየመቅረዙና በየቀንዲሉ በሚዛን ሰጠው። ለገጹ ኅብስት ገበታዎች ወርቁን በሚዛን ለገበታዎቹ ሁሉ ብሩንም ለብሩ ገበታዎች ሰጠው። ለሜንጦችና፣ ለድስቶች፣ ለመቅጃዎችም ጥሩውን ወርቅ፣ ለወርቁም ጽዋዎች ወርቁን በየጽዋው ሁሉ በሚዛን ለብሩም ጽዋዎች ብሩን በየጽዋው ሁሉ በሚዛን ሰጠው። ለዕጣኑ መሠዊያን ጥሩውን ወርቅ በሚዛን ክንፎቻቸውንም ዘርግተው የእግዚአብሔርን ቃል ኪዳን ታቦት የሸፈኑትን የኪሩቤልን የወርቅ ሰረገላ ምሳሌ ሰጠው። ዳዊትም የሥራውን ሁሉ ምሳሌ አውቅ ዘንድ ይህ ሁሉ በእግዚአብሔር እጅ ተጽፎ መጣልኝ አለ። ዳዊትም ልጁን ሰለሞንን ጠንክር አይዞህ አድርገውም አምላክ የእግዚአብሔር አምላክ ከአንተ ጋር ነውና አትፍራ አትደንግጥም ለእግዚአብሔርም ቤት አገልግሎት የሚሆነውን ሥራ ሁሉ እስኪፈጽም ድረስ እርሱ አይተውህም አይጥልህምም። እነሆም ለእግዚአብሔር ቤት አገልግሎት ሁሉ የሚሆኑ የካህናትና የሌዋውያን ክፍሎች በዚህ አሉ። ለሁሉም ዐይነት አገልግሎትና ሥራ በብልሃትና በነፍሱ ፈቃድ የሚሠራ ሁሉ ከአንተ ጋር ይሆናል። አለቆችና ሕዝቡም ሁሉ ፈጽመው ይታዘዙሃል አለው።